ካለፈው የካቲት ወር ጀምሮ ማንነታቸው ባልታወቁ አካላት ተይዘው እና ደብዛቸው ጠፍቶ እንደቆየ የተገለጸው የፌዴሬሽን ምክር ቤት እና የአማራ ክልል ምክር ቤት አባል አቶ ሀብታሙ በላይነህ ከትላንት በስቲያ ማክሰኞ ረፋድ ላይ ወደ ቤታቸው እንደተመለሱ በቤተሰቦቻቸው አስታውቀዋል። የኢትዮጵያ ሰብአዊ መብቶች ኮሚሽንም የምክር ቤት ተመራጩ እና የአማራ ብሔራዊ ንቅናቄ አብን ማዕከላዊ ኮሚቴ አባሉ አቶ ሀብታሙ ከቤተሰቦቻቸው ጋር መቀላቀላቸውን አረጋግጠዋል። ይሁን እንጂ ቤተሰቦቻቸውም ሆኑ የኢትዮጵያ ሰብአዊ መብቶች ኮሚሽን አቶ ሀብታሙ በማንና የት ተይዘው እንደቆዩ መረጃው እንደሌላቸው ገልጸዋል። የአሜሪካ ድምፅ አቶ ሀብታሙ በላይነህ ደብዛቸው ጠፍቶ የቆዩበትን ሁኔታና ወደ ቤታቸው መመለሳቸውንም ከራሳቸው አንደበት ለማረጋገጥ ያደረገው ጥረት ለጊዜው አልተሳካም። ከአማራ ክልል ምክር ቤትና ከፌዴራል ፖሊስ ተጨማሪ መረጃ ለማግኘት ያደረግነው ጥረትም እንዲሁ አልተሳካም። የአማራ ብሔራዊ ንቅናቄ አብን ፓርቲን በመወከል የኢትዮጵያ ሕዝብ ተወካዮች ምክር ቤት ተመራጭ የሆኑት አበባው ደሳለው ከቅርብ ዓመታት ወዲህ እየተባባሰ የመጣው ሰዎችን የማገትና አስገድዶ የመሰወር ድርጊት እንደሚያሳስባቸው ለአሜሪካ ድምፅ ተናግረዋል። መስፍን አራጌ ዝርዝሩን ያሰማናል። ባለፈው የካቲት 22 ቀን 2016 ዓመተ ምህረት በአዲስ አበባ ከተማ ከሚገኘው መኖሪያ ቤታቸው ለስብሰባ ብለው እንደወጡ ባልታወቁ አካላት ተይዘውና ደብዛቸው ጠፍቶ እንደቆየ ሲገለጽ የቆየው የፌዴሬሽን ምክር ቤት እና የአማራ ክልል ምክር ቤት ተመራጭ የሆኑት አቶ ሀብታሙ በላይነህ ከስድስት ወራት በኋላ ወደ ቤታቸው መመለሳቸውን ቤተሰቦቻቸው ተናግረዋል። ታናሽ እህታቸው ደብሪቱ በላይነህ ለአሜሪካ ድምፅ በስልክ እንደገለጹት ለመንፈቅ ዓመት ያህል ያሉበት ሳይታወቅ የቆዩት የአማራ ብሔራዊ ንቅናቄ አብን ፓርቲ ማዕከላዊ ኮሚቴ አባሉ አቶ ሀብታሙ ከቤት ሰቦቻቸው ጋር የተገናኙት ከትናንት በስቲያ ማክሰኞ ሐምሌ ሰባት ቀን ሁለት ሺ አስራ ስድስት አመተ ምህረት ረፋድ ላይ ነው። በሰባት ነው የመጣው። ማክሰኞ ድንገት ነው የመጣው። ደወንነት በቀመጣ ተቀበሉ። ደህና ነው እግዚአብሔር ይመስገን። በጉዳዩ ላይ የጠየቅናቸው የኢትዮጵያ ሰብአዊ መብቶች ኮሚሽን ተጠባባቂ ዋና ኮሚሽነር ራኬብ መሰለ በስልክ የጽሁፍ መልእክት በሰጡን ምላሽ አቶ ሀብታሙ ከስድስት ወራት በኋላ ተለቀው ወደ ቤታቸው መመለሳቸውን አረጋግጠዋል። ይሁን እንጂ ምክር ቤት አባሉ አቶ ሀብታሙ በማንና የት ደብዛቸው ጠፍቶ እንደቆየ መረጃ እንደሌላቸው ተጠባባቂ ዋና ኮሚሽነሯ በጽሁፍ መልእክታቸው ገልጸዋል። ይህንኑ አስመልክተን ከራሳቸው ከአቶ ሀብታሟ እንደበተ ለመስማትና ለማረጋገጥ ብንሞክርም አልተሳካልንም። ታናሽ እህታቸውም በማንና የተይዘው እንደቆዩ መረጃ የለኝም ሲሉ መልሰዋል። እኛ ምንም እሱን ሲጀመረኛ እሱ መምጣቱን ነው እንጂ እንትን ያለ እሱን ዝርዝር ጉዳይ እሱንም አልጠየቅ ነው ለምን እሱን በቃ መምጣቱን ነው እኛ የፈለግ ነው። ታናሽ እህታቸው ደብሪቱ ወንድማቸው ያሉበት ሳይታወቅ እንደወጡ በመቅረታቸው ቤተሰቡ ጭንቀት ውስጥ ነበር ሲሉ ተናግረዋል። ኧረ በቃላት ለመግለጽ ይከብዳል። በጣም ብዙ ቦታ ተሰቃይተናል። ቤተሰቡም በቃ ትልቅ በሽታ ውስጥ ነው የነበረው ግን እግዚአብሔር ይመስገን የአማራ ብሔራዊ ንቅናቄ አብን ፓርቲን በመወከል በህዝብ ተወካዮች ምክር ቤት የምክር ቤት ጉዳዮች አማካሪ የሆኑት አበባው ደስታ ነው። በአቶ ሀብታሙ መገኘት የተሰማቸውን ደስታ ገልጸው በሰላሳ ስድስተኛ ህዝብ ተወካዮች ምክር ቤት መደበኛ ጉባኤ ላይ አቶ ሀብታሙ ያሉበት እንደማይታወቅ ጠቅሰው ለጠቅላይ ሚኒስትር አብይ አህመድ ጥያቄ ማቅረባቸውን ያስታውሳሉ። በተለይ ሀብታሙ በላይነህ ጉዳይ በተለየ ሁኔታ ከአንድ ወር ከምናም በፊት ለጠቅላይ ሚኒስቴሩ አቅርቤ ነበረ። ጥፋት ካጠፋ እንኳን ወንጀል ከሰራ ህጋዊ የሆነ እስር ቤት ታስሮ ፍርድ ቤት ቀርቦ መከራከር እንዲችል ቤተ ዘመዱም ሊጠይቀው መሆን ነበረበት። ያ ዕድል እንዳላገኘ የት እንደታገት እንደማይታወቅ ከየካቲት ሀያ ሁለት ጀምሮ ይሄንን ገልጬ ነበረ እና በመፈታቱ ደስተኛ ነኛው። ነገር ግን መጀመሪያም የተደረገው ነገር ስህተት ነው። ቤት መንገድ ዜጎች መታገት የለባቸውም። የሚታሰሩበት ቦታ መሰወር የለበትም። አሁንም ሌሎች የፖለቲካ እስረኞች እንዳሉ ነው የተለያየ ጊዜ የሚነገረው የታሰሩበት የማይታወቅ እንዳሉ በይፋ የሀብታሙ በላይነህ ጉዳይ እንደወጣ እንጂ ሌሎችም እንዳሉ ነው የሚገለጹ። ስለዚህ በፍጹም መኖር የለበትም። ማናገፈ የሚለው ሌላ ምርመራ የሚፈልግ ጉዳይ ነው። እኛ ግን ህዝብ ተወካይ የምንለው መንግስት ዜጎች በሰላም ወጥቶ መግባት ማረጋገጥ መሰረታዊ ስራው ነው። በወቅቱ ጠቅላይ ሚኒስትሩ አቶ ሀብታሙን አስመልክቶ ለቀረበው ጥያቄ የሰጡት ምላሽ አልነበረም። የምክር ቤት አባሉ አቶ አበባው ከቅርብ ዓመታት ወዲህ በስፋት ይስተዋላል ያሉት የሰዎች መታገትና መሰውር እንደሚያሳስባቸው ሳይገልጹ አላለፉም። ዜጎች እየታገቱ በሚሊዮን ብር እንደሚጠየቅባቸው ነው። የራሴ ከዚህ በፊት በምክር ቤት ያቀረብኩበት ሁኔታ አለ እና ይሄ የሚያሳዝነው ነገር ላለፉት አምስት ዓመታት የሚደረግ ድርጊት ነገር ግን እስካሁን ያልተቀረፈ ነገር ነው። ሀገሪቷ የሚፈለግ ከሆነ ይህ ነገር ለአንድና ለመጨረሻ ጊዜ ሊቆም ይገባል። በዚህ ላይ ቁርጠኛ አቋም መንግስት የማይወስድ ከሆነ ለራሱ ለገዢው ፓርቲም ለገዢው መንግስትም የሚሆን ነገር አይደለም። ዜጎች እንዲሁ ከቦታ ቦታ ተዘዋውሮ መስራት ታል ካልቻሉ መኖር ካልቻሉ የዜጎች አመት እንዲተኝነት ነው እንጅል የሚጨምረው የተረጋጋ ሀገር ሊኖረን አይችልም። በቅርቡም በተለይ ከአዲስ አበባ ወደ አማራ ክልል በሚወስደው መንገድ ላይ ከአዲስ አበባ ኦሮሚያ፣ አዲስ አበባ ደቡብ፣ የተለያዩ አካባቢዎች በርካታ ጊዜ እገታዎች እንደተፈጸሙ የምናውቀው ነገር ነው። በቀጥታ መንግስትም አምኖ በሚዲያ የሚናገረው ነገር ነው። በጉዳዩ ላይ ተጨማሪ መረጃ እንዲሰጡን የፌዴራል ፖሊስ የህዝብ ግንኙነት ኃላፊ አቶ ጀላን አብዲን በስልክ ለማግኘት ያደረግነው ጥረት አልተሳካም ሆኖ አቶ ሀብታሙ ለስብሰባ ብለው እንደወጡ አለመመለሳቸውን አስመልክቶ የዛሬ ስድስት ወር ዘገባ የሰራው የአሜሪካ ድምፅ ግለሰቡ በፖሊስ ተይዘው እንደሆነ ለአቶ ጄላን ጥያቄ አቅርቦላቸው ነበር። በወቅቱም አቶ ጄላን መረጃ እንደሌላቸው መግለጻቸውን በዘገባችን ማካተታችን ይታወሳል። የአማራ ክልል ምክር ቤት ጽሕፈት ቤት አመራሮችን ለማግኘት ጥረት ብናደርግም ስብሰባ ላይ መሆናቸው ተገልጾልናል። አቶ ሀብታሙ ባለፈው የካቲት 22 ቀን 2016 ዓ.ም ለስብሰባ ብለው ወደ ወጡበት ቦታ ከማምራታቸው አስቀድሞ በዚያው ቀን ጠዋት አራት ኪሎ አካባቢ የሚገኘው ቢሯቸው ገብተው እንደነበር፣ ከረፋዱ አምስት ሰዓት በኋላ ግን ስልካቸው እንደተዘጋ ቤተሰቦቻቸው ከቀጣዩ ቀን ጀምሮ ቢያፈላልጓቸውም ያሉበትን እንዳልታወቀ የአቶ ሀብታሙን የቅርብ ጓደኛ ጠቅሶ የአሜሪካ ድምፅ ዘግቦ ነበር። በስድስተኛው ዙር ብሔራዊ ምርጫ ከአማራ ክልል ምዕራብ ጎጃም ዞን ቀዋሪት ወረዳ የአብን ፓርቲን በመወከል ለክልል ምክር ቤት የተመረጡት አቶ ሀብታሙ ከተቋቋሙ በላይነህ ክልሉን በመወከል የፌዴሬሽን ምክር ቤት አባልም ናቸው። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አድራጊ